በሙስና ተጠርጥረው ትናንት የታሰሩት የኢትዮጵያ የቀድሞ የኮሚኒኬሽንስ ሚኒስትሪ አቶ በረከት ስምዖን መታሰር ዜና አሁንም እያነጋገረ ነው። ከዚህ ቀደም በትዊተር ባስተላለፏቸው መልእክቶች አቶ በረከት ለፍርድ መቅረብ አለባቸው የሚል አስተያየት የሰነዘሩት የአውሮፓ ፓርላማ አባሏ አና ጓምሽ የቀድሞው የኢህአዴግ ባለሥልጣን መታሰር ዜና እንደተሰማ እርምጃውን አወድሰዋል። ጎመሽ በኢትዮጵያ የፖለቲካ ዴሞክራሲ እና የሰብአዊ መብቶች አያያዝ ላይ ጠንከር ያሉ ትችቶችን ሲያቀርቡ የቆዩ ሰው ናቸው። የትናንት ትዊታቸውን መነሻ በማድረግ አሉላ ከበደ በስልክ አግኝቶ አነጋግሯቸዋል። ተከታዩን ዘገባ አጠናቅሯል። ለሥራ ጉዳይ ወደ ደቡብ አሜሪካ በመጓዝ ላይ ሳሉ ለአጭር ጊዜ ከቆዩባት የደቡብ ምስራቅ ዩናይት ስቴትሷ የፍሎሪዳ ክፍለ ግዛት የማያሚ አውሮፕላን ጣቢያ በስልክ ያገኘኋቸው ሚስ ጎሜሽ በመጨረሻው በኢትዮጵያ ብዙዎች በእፎይታ የመተንፈስ እድል ሊያገኙ ነው ሲሉ ነው ጠንከር ባለ ትችታቸው በቀድሞ የጀርመኑ የፕሮፓጋንዳ ሚኒስትር ጆሴፍ ጎብልስ የመሰሏቸው የከፋ በደል የፈጸሙ ናቸው ብዬ ስለማምን በመታሰራቸው እፎይታ ነው የተሰማኝ፣ ይላሉ ሚስ ጎሜሽ። እፎይታ ተሰምቶኛል። እኚህ ሰው በኢትዮጵያ በተፈጸመው የመብት ረገጣ፣ እጅግ የከፋ የመብት ጥሰትና የተዛባ መረጃ በማሰራጨት ሚና ነበራቸው ብዬ ስለማምን በኃላፊነት በመጠየቃቸው ትልቅ እፎይታ ነው የተሰማኝ። የተከሰሱበትን ጭብጥ ሙሉ በሙሉ ባላውቅም እርግጥ በሙስና ተጠርጥረው መያዛቸውን ሰምቻለሁ። በኢትዮጵያ ሕዝብ ላይ በደረሰው በደል በበኩላቸው በፈጸሙት ወንጀል ተጠያቂ ይሆናሉ ብዬ ተስፋ አድርጋለሁ የሚሉት ሚስ ጎሜሽ በጊዜው ዋነኞቹ የተቃዋሚ ቡድኖች ቅንጅትና ኅብረት በተሳተፉበትና የኢትዮጵያ ሕዝብ ከዚያ ቀደም ታይቶ በማያውቅ ደረጃ ወጥቶ ድምፁን በሰጠበት ዘግይቶ ግን ሁኔታዎች ወደ ከፋ አዝማሚያ ባመሩበትና መንግሥት ራሱ ባምነው ጭምር ብዙዎች በተገደሉበት በዚያ የመጨረሻው ባላማረ የቀደመ ብሔራዊ ምርጫ ወቅት የታዘቡትን ዋቢ አድርገው ከአቶ በረከት ጋር በቀጥታ የተገናኙባቸውን ጊዜያት ያነሳሉ። በተለይ በ2005 የአውሮፓ ሕብረትን በመወከል በኢትዮጵያ የተካሄደውን ምርጫ በታዛቢነት በተሳተፍኩበት ወቅት ከእርሳቸው ጋር በቀጥታ በነበረኝ የስራ ግንኙነት እንደተረዳሁት እርሳቸው የፈጸሙት ወንጀል ሰለባ የሆኑ በግፍ የተገደሉና በደል የደረሰባቸው በርካታ ዘመዶቻቸው ይኖራሉ ብዬ አምናለሁ። በተለይ ሰኔ 8 2005 ዓ.ም መሃል አዲስ አበባ ከተማ መርካቶ አካባቢ የተፈጸመውን ፍጅት አስታውሳለሁ። ምናልባት አሁን የተያዙት እንደ ሰማሁት በሙስና ተጠርጥረው ሊሆን ይችላል። ነገር ግን በኢትዮጵያ ሕዝብ ላይ ባደረሱት ይጠየቃሉ፣ ፍርድ ያገኛሉ ብዬ ተስፋ አደርጋለሁ። ሚስ ጎሜሽ 2005 ዓ.ም ሲሉ በአውሮፓውያኑ የቀን ቆጠራ ስሌት የሚጠቅሱት በኢትዮጵያ ዘመን አቆጣጠር በ1997 የተካሄደውን የኢትዮጵያ ብሔራዊ ምርጫ ነው። በኢትዮጵያ በመጣው እጅግ አስደናቂ ባሉት ለውጥ ከሀገራቸው ውጪ እንቀሳቀሱ የነበሩ ተቃዋሚዎች ወደ አገር እንዲገቡ መደረጋቸው፣ የሚያምኑትን በግልጽ መናገር በመቻላቸው አንዳች እፎይታ ተሰምቶኛል፣ ታላቅ ተስፋም አድሮብኛል የሚሉት የአውሮፓ ፓርላማ አባሏ እውነተኛ ምርጫ በኢትዮጵያ ይካሄዳል ተቃዋሚዎችን በነጻነት የምርጫ ዘመቻቸውን ማካሄድ ይችላሉ ብዬ አምናለሁ ይላሉ። መጪውን የአገሪቱን ዕጣ አስመልክተው በሰጡት አስተያየት ዓለም አቀፍ መመዘኛዎችን ያሟላ ዓለም በሙሉ የሚቀበለው የኢትዮጵያ ሕዝብ በ2005 ዓ.ም ለዲሞክራሲና ለትክክለኛ ምርጫ ዝግጁ መሆኑን ያሳየውን የመሰለ ምርጫ ይካሄዳል ብዬ ተስፋ አደርጋለሁ። የአውሮፓ ፓርላማ አባሏ ሚስ አናጎም አክለውም በአቶ በረከት ላይ እንደተወሰደው ያለውን የመሰለ ተጠያቂዎችን ከሕግ ፊት ማቅረብ የዚህ ሂደት አካል መሆኑም አስደስቶኛል ሲሉ እርምጃውን አወድሰዋል።